ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መቼም ከመቶ ምናምን ዓመት በፊት ዳግማዊ የአጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋር ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በትላንትናው ምሽት ግብር የተበላበትን የምኒልክ እልፍኝ ለታዳሚዎቹ ያስጎበኙት የኪነ ህንጻ ባለሙያው ዮሐንስ መኮንን ናቸው። የዝግጅቱን ድባብና ፋይዳውን አስመልክቶ ከተናገሩበት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ጠቅላይ ሚኒስትር አብይ አህመድ የተሳተፉበት ሁለተኛው ሀገር አቀፍ የጽዳት ዘመቻ ትናንት በአዲስ አበባ ተካሂዷል። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ከሰላሳ በላይ የሚሆኑ የሲቪክ ማህበረሰብ ድርጅቶች ስብስብ በመጪው ሀገር አቀፍ ምርጫ በተለያዩ ዘርፎች ለማገዝ የታለመ አንድ አስተባባሪ ኮሚቴ መቋቋሙንም የገለጸ ዘገባ ይዘናል። ይህም በመጽሔቱ ከሚቀርቡት ውስጥ ነው። ጤና ይስጥልን እንደምን አምሽታችኋል። ክቡራትና ክቡራን አድማጮቻችን ሌሎችን በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ግንቦት 12 2011 ዓ ም ስርጭታችን ጋር የምናስተናግዳችሁ ቆንጅ ይታየና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዝቤ መሐመድ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ትናንት እሁድ ገበታ ለሸገር በሚል የተጠራው ገቢው አዲስ አበባን ለማስዋብ የሚውል የራት ዝግጅት በአጼ ምኒልክ እልፍኝ ተከናውኗል። የራቱ ታዳሚዎች በታሪካዊው ስርዓት ለመታደም እያንዳንዳቸው አምስት ሚሊየን ብር ከፍለዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። ባለፈው ወር በመቀሌ ኩሃቅ ክፍለ ከተማ ግርግር ለመፍጠር የተንቀሳቀሱ በሚል ፖሊስ በቁጥጥር ስር ያዋላቸው አስራ አንድ ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ዛሬ ወስኗል። የአረና ፓርቲ አመራር አባልና አንድ ታዋቂ ግለሰቦችን ጨምሮ ተጠርጣሪዎች የተከሰሱበት ህገ መንግስትን በመጣስና ህዝብን ከመንግስት ለማጋጨት ቅስቀሳ በሚል ጭምር ሲሆን የኳ ክፍለ ከተማ ፍርድ ቤት እያንዳንዳቸው በሀያ ሺ ብር ዋስ እንዲፈቱ ማዘዙን ገልጾ ከስፍራው ያደረሰን ዘገባ ይኖራል፣ ቆየት ብሎ ይቀርባል። በትናንትናው እለት የጎንደሩ ፋሲል ከነማ የጅማውን ጅማ አባ ጅፋር ስድስት ለአንድ አሸንፎ ለመጀመሪያ ጊዜ የፕሪሚየር ሊጉ መሪ መሆኑን በመደገፍ ደስታቸውን ሲገልጹ በነበሩ የድሬዳዋ ዩኒቨርሲቲ የክለቡ ደጋፊ ተማሪዎች ላይ ጥቃት ተፈጽሞ አምስት ተማሪዎች መጎዳታቸውን ስማቸው እንዲገለጽ ያልፈለጉ ተማሪዎች ለአሜሪካ ድምፅ አስታውቀዋል። ባለፈው ሳምንት የአማራ ክልል ተማሪዎች በዩኒቨርሲቲው እየደረሰብን ነው ያሉትን ጥቃት በመቃወም ትምህርት ተቋርጦ የነበረ ሲሆን በሳምንቱ መጨረሻ ለዛሬ ማለትም ለሰኞ ግንቦት አስራ ሁለት ትምህርት ሊጀምሩ የዩኒቨርስቲው ተማሪዎች ተስማምተው ነበር። ምሽቱን በተፈጸመው ጥቃት ዛሬ ትምህርት ሳይጀመር የቀረ ሲሆን ስለ ጉዳዩ የዩኒቨርስቲው የውጭ ግንኙነትና ኮሚኒኬሽን ክፍል ኃላፊ ወይዘሪት መቅደስ ካሳሁን ስለ ጉዳዩ እያጣራን ነው ከማለት የዘለለ ሌላ ምንም መረጃ አልሰጡንም። ቀደም ብዬ ባነበብኩት ዜና የአረና ፓርቲ አመራር አባልና አንድ ታዋቂ ግለሰብን ጨምሮ ተጠርጣሪዎች የተከሰሱበት ህገ መንግስት በመጣስና ህዝብን ከመንግስት ለማጋጨት ቅስቀሳ ጭምር በሚል መሆኑን ጠቅሶ ሙሉጌታ አጽብሃ ተከታዩን አድርሶናል። ዛሬ ለአራተኛ ጊዜ ኩሓ ክፍለ ከተማ ፍርድ ቤት የቀረቡ ተጠርጣሪዎቹ ፖሊስ ምርመራውን አጠናቆ አስፈላጊ ማስረጃም ይዞ ለአቃቢ ህግ ማቅረቡ ገልጿል። ያቀረባቸው ክስም ህገ መንግስትን መጣስ፣ ጸረ ህገ መንግስት እንቅስቃሴ ማድረግ፣ የሐሰት ወሬ ማሰራጨትና ህዝብና መንግስት ለማጋጨት ወጣቶች ማነሳሳት የሚሉ መሆናቸውን አቅርቧል። ተከሳሾች በበኩላቸው የዋስ መብት ጠይቀዋል። ችሎትን ክርክሩን ሰምቶ እያንዳንዳቸው ተከሳሾች ሀያ ሺ ብር ዋስ ጠርተው በዋስ እንዲፈቱ ወስኗል። ተጠርጣሪዎቹ ከአንድ ወር በላይ በእስር የቆዩ ሲሆን የአርና ፓርቲ አመራ አባል አቶ ጽጋቡ ቆባዕና የመቀለ ዩኒቨርሲቲ አስተማሪ የሆኑት ነቢዩ ሱሑል ሚካኤል ይገኙበታል። መምህር ነቢዩ በማህበራዊ ሚዲያ በእንደርታ ህዝብ ላይ በደል እየደረሰ ነው ና ይፈታ በማለት ሲጽፉ የነበሩ ናቸው። በዋስ መብት እንዲለቀቁ የተወሰነላቸው አስራ አንድ ተጠርጣሪዎች ይህን ዘገባ እስከተጠናከረበት ጊዜ ከእስር አልተፈቱም። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ማላዊ ውስጥ ነገ የአካባቢ ምክር ቤታዊና ፕሬዝደንታዊ ምርጫ ይካሄዳል። ሰባት ተመራጮች ለፕሬዝደንትነት እየተወዳደሩ ናቸው። ዋናው ውድድር ግን በፕሬዝደንት ፒተር ሙታሪካ በምክትል ፕሬዚደንት ሳኡሎስ ክላኡስ ቺሊማና በዋናው የተቃዋሚ መሪ ላዛሩስ ቻክ ዌራ መካከል መሆኑን ከብላንታየር ማላዊ የተላከው የአሜሪካ ድምፅ ሬዲዮ ዘጋቢ የላሜክ ማሲና ዘገባ ይዘረዝራል። አሸናፊውን ለመተንበይ እንደሚከብድም የማሲና ዘገባ ገልጿል። አዳነች ፍሳዬ ታቀርባለች። ማላዊ እንደ አውሮፓ አቆጣጠር በ1993 ዓ ም የመድብለ ፓርቲ ፖለቲካ ከጀመረችበት ጊዜ አንስቶ እጅግ ኃይለኛ የተባለ ውድድር በሚካሄድበት በአሁኑ ወቅት ተወዳዳሪዎቹ በሀገሪቱ እየተዘዋወሩ የምሮጥን ዘመቻቸውን ተያይዘውታል። የማላዊ ኮንግረስ ፓርቲ የተባለው ተቃዋሚ ድርጅት ከ25 ዓመታት የተቃውሞ ጊዜ ወደ ስልጣን ለመመለስ ቆርጦ መነሳቱ ታውቋል። አንዳንድ የድርጅቱ አባላት ለፕሬዝዳንትነት እየተወዳደሩ ያሉት መሪው ላዛሩስ ቻኩዌራን ጨምሮ የወቅቱ አስተዳደር በዘመድ ወዳጅ መጠቃቀም የተበከለ ነው ይላሉ። መንግስት ግን ያስተባብላል። በአሁኑ ወቅት መላ ሀገሪቱን ሊያስተባብር የሚችል ሰዎችን በዝንድና በወዳጅነት በዘርና በቀጠና መሠረት መቅጠርን ሊያቆም የሚችል መሪ እኔው ቻኩዌራ ብቻ ነኝ። የተባበረው የትራንስፎርሜሽን ንቅናቄ መሪ የሆኑት ምክትል ፕሬዚደንት ሳውሎስ ችሊማ ከገዢው ፓርቲ ለመውጣት ያስገደደኝ ሙስና ነው ይላሉ። ገዢው ፓርቲ የምርጫ ውጤቶችን ለማጭበርበር አቅዷል በማለት በተደጋጋሚ ሲከሱ ቆይቷል። አሁን ግን የድምፁ አሰጣጥ ሂደት አስተማማኝ ነው ብለዋል። ይህን ምርጫ የሚያጭበረብር ሰው አይኖርም። ለመምረጥ የተመዘገቡት ሁሉ ድምፅ ሊሰጡ ይገባል። አገሪቱ እንድታድግ ከፈለጋችሁ የተባበረው የትራንስፎርሜሽን ንቅናቄን ምረጡ። በአስተዋይነትና ሳትሸማቀቁ ድምጻችሁን ስጡ። ፕሬዚደንት ሙታሪካ በበኩላቸው ለሁለተኛ የአምስት ዓመታት የእርስ ብሔርነት ጊዜ ከተመረጥኩኝ ሀገሪቱ እንድታድግ መስራቱን እቀጥላለሁ ብለዋል። እስካሁን ባለው ጊዜ በተለያዩ ቦታዎች ዘጠና አራት ድልድዮች ሰርተናል። በአገሪቱ ታሪክ እንዲህ አይነት ነገር ተሰርቶ አያውቅም። እኛ ግን እያደረግነው ነው ስለሆነም በልማት ስራችን እንቀጥላለን። የፖለቲካ ተንታኞች በነገው ምርጫ የሚያሸንፈውን ለመተንበይ አልቻሉም። የምርጫው ውጤት ከሀገሪቱ ሕዝብ 80 ከመቶ በሚኖርበት ገጠሩ ክፍል ይወሰናል ይላሉ። 67 ሚሊዮን የሚሆኑ የሀገሪቱ ዜጎች ለመምረጥ ተመዝግበዋል። የምርጫው ውጤት ከአንድ ሳምንት በኋላ እንዲታወቅ ይጠበቃል። የግብጽ የጸጥታ ኃይሎች ዛሬ ሰኞ ዋና ከተማዋ ካይሮ አቅራቢያ አስራ ሁለት ተጠርጣሪ ጽንፈኛ ታጣቂዎችን መግደላቸውን የሀገር ደህንነት ሚኒስቴር አስታወቀ። ሚኒስቴሩ ያወጣው መግለጫ ተጠርጣሪ ታጣቂዎቹ ሀስም የሚባለው ሙስሊም ወንድማማችነት ቡድን ታጣቂ ክንፍ ጋር ግንኙነት ያላቸው እንደሆኑ ነው ያመለከተው። የጸጥታ ኃይሎች ተጠርጣሪዎቹን በከበቡበት ቦታ ፈንጂዎች፣ ጠመንጃዎችና ጥይቶች መገኘታቸውንም መግለጫው አክሎ አስታውቋል። የጸጥታ ኃይሎቹ የዛሬውን እርምጃ የወሰዱት ከፒራሚዶች ከጊዛ ፒራሚዶች አቅራቢያ ጎብኚዎችን አሳፍሮ ይጓዝ የነበረ አውቶቡስ መንገድ ዳር የተቀበረ ቦምብ ፈንድቶ አስራ ሰባት ሰዎች በቆሰሉ ተሳፋሪዎች በቆሰሉ በማግስቱ መሆኑ ነው። ለቦምቡ ጥቃት ኃላፊ ነኝ ያለ ወገን እስካሁን አልወጣም። የአገር አስተዳደር ሚኒስቴሩም ቢሆን በመግለጫው ዛሬ የተወሰደውን እርምጃ ከቦምብ ፍንዳታው ጋር አላያያዘውም። የቀድሞ የደቡብ አፍሪካ ፕሬዚዳንት ጄኮብ ዙማ ዛሬ ፍርድ ቤት ውለዋል። ምክንያት በሙስና ወንጀል የተመሰረተባቸውን ክስ ለማሰረዝ እንደ አውሮፓውያን የዘመን አቆጣጠር በ ሺ ዘጠኝ መቶ ዘጠናዎቹ አመታት በተደረገው የጦር መሳሪያ ግዢ ጉዳይ በተያያዘ የተመሰረቱባቸው ክሶች ከአስር አመታት በፊት ዙማ ፕሬዚዳንት ከመሆናቸው ጥቂት ቀደም ብሎ ተሰርዘውላቸዋል። ከሶስት አመታት በፊት በ ሁለት ሺ አስራ ስድስት አመተ ምህረት አስራ ስድስቱ ክሶች እንደ ገና እንዲቀሰቀሱ የተደረገው በፖለቲካ የተነሳሳ ነው ሲሉ ዙማ ሙግት አንስተዋል። በማጭበርበር፣ በህገ ወጥ መንገድ የተገኘ ገንዘብ በህጋዊ ሽፋን መደበቅ፣ አስፈራርቶ ገንዘብ ወይም ንብረት መቀበል የመሳሰሉት ክሶች ይገኙባቸዋል። ዙማ ሀገራቸው ከአውሮፓ መሳሪያ ስትገዛ ጉቦ ተቀብለዋል በሚልም ተወንጅለዋል። የፈረንሳዊ ጦር መሳሪያ ሻጭ ኩባንያም ተመሳሳይ ክስ ተመስርቶበታል። ዙማ በወቅቱ ምክትል ፕሬዚዳንት ነበሩ። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዛቻ ይልቅ ማክበርን ቢሞክሩት ይሻላል ሲሉ መናገራቸው ተሰማ። የውጭ ጉዳይ ሚኒስትሩ ይህን ያሉት ሚስተር ትራምፕ ትናንትና በትዊተር ኢራን ከዩናይትድ ስቴትስ ጋር መዋጋት ከፈለገች በይፋ አለቀላት ማለት ነው። ከእንግዲህ ወዲያ ዩናይትድ ስቴትስ ላይ እንዳትዝት ብለው በትዊተር ላወጡት ጽሑፍ በሰጡት ምላሽ ነው። የውጭ ጉዳይ ሚኒስትሩ አስከትለው ትራምፕ የብሔራዊ ጸጥታ አማካሪያቸው ጆን ቦልተን፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁን ጨምሮ ግፊት በሚያደርጉባቸው አካላት ተጽዕኖ ሌሎች ወራሪዎች ያልተሳካላቸውን ነገር ሊፈጽሙ ነው እየሞከሩ ያሉት ማለታቸው ተጠቅሷል። በመጨረሻ ግዙፉ የዩናይትድ ስቴትስ የኢንተርኔት ኩባንያ ጉግል የቻይና ዋዌይ ኩባንያ የአንድሮይድ የኮምፒውተር ስራ ስርዓቴ ውስጥ እንዳይገባ መከልከሌ ነው ሲል አስታወቀ። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅ ይታየናል በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። ወደ ቀዳሚው የዕለቱ አብይር እስከ መሸጋገራችን በፊት ቆየት ብለው ከሚሰሙት ድምፆች አንዱን እናሰማለን። አራት ሺህ የሚሆኑ የአንድ መቶ ዘጠና አራት አገሮች ልዑካን የተገኙበት የዓለም የጤና ጉባኤ ጄኔቫ ላይ ዛሬ ተጀመረ። ስትሮንግ ጠንካራ የሆነ መሠረታዊ የጤና አገልግሎት የፆታና የሥነ ተዋልዶ መብቶችን ጨምሮ የጤና መብትን ለመጠበቅና ከአደጋ ለመከላከልም በግንባር መስመር ላይ የሚቆም ነው። የዓለም የጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ንድምፅን የሰማ ነው። በጉባኤው መክፈቻ ስነ ስርዓት ላይ ከተናገሩት የተቀነጨበ ነው። ሙሉ ዘገባው በሁለተኛው አጋማሽ በሳምንታዊው የጤና ፕሮግራም ይቀርባል። አሁን ወደ ዕለቱ አቢይ ርዕስ ትናንትና ገበታ ለሸገር በሚል የተጠራው ገቢው አዲስ አበባን ለማስዋብ የሚውል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊው ስነስርዓት ላይ ለመታደም እያንዳንዳቸው አምስት ሚሊዮን ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከዓመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒሊክ እልፍኝ ለታዳሚያኑ ሲያስጎበኙ የነበሩት የኪነ ሕንፃ ባለሙያው ዮሐንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል። የአጼ ምኒሊክ እልፍኝ ከዓመታት በኋላ የተመረጡ ታዳሚያንን ራት አብልተዋል። ከዕለቱ የእልፍኝ አስተናባሪ ጠቅላይ ሚኒስትር አብይ አህመድ ጋር ያመሹት ማዕድ የቆረሱት ግለሰቦችና የተቋማት ተወካዮች በነፍስ ወከፍ አምስት ሚሊዮን ብር ከፍለዋል። ይህን ያክል ብር የወጣበት ራት ምን አዲስ ነገር ተስተናገደበት ብለን መጠየቅ አይቀሬ ነው። ታዳሚያኑን ሲያስተናግዱ ያረፉበትን እልፍኝ ታሪካዊ እርባና በዕለቱ ሲያስጎበኙ ላመሹት የሥነ ሕንፃና ንድፍ ባለሙያው ዮሐንስ መኮንን በግብር መልክ ከቀረበው ይልቅ ዝግጅቱ የሰነቀው ቁም ነገርና ታሪካዊ ጠቀሜታ ይጎላል። በዚህ የገንዘብ መጠን የሚደረግ የተለየ ግብዣ ኑሮ አይደለም። እንደሱም አይደለም የሆነው ዋናው ሁሉም የተጋሩት ሸገ ማስዋብ የሚባለውን ሀሳብ ተጋርተው ጠቅላይ ሚኒስትሩ ሀሳብ አመንጭነት ለአዲስ አበባን የዘመናዊ ከተማ ለኑሮ ለስራ ምቹ የሆነች ለነዋሪዎቿና ለማበሪያ ገገሎቶቿ ምቹ የሆነች ከተማ ለመፍጠ ጠቅላይ ሚኒስትሩ ያቀረቡትን ሀሳብ በመጋራት ነው። የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ ታሪካዊ የሆነው ቤተ መንግስቱ ለህዝብ ክፍት ሲሆን በብዙ ሁኔታ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚ ላይ መሳተፋቸው ከዛም በላይ መቼም ከመቶ ምናምን አመ ዳግሞ የአፄ ምኒልክ ግብር ያበሉበት በነበረው አዳራሽ ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ ይህንን እንደ ታሪክ መቁጠር ነው እንጂ እንደ ቁሳዊ ግምት መስጠት ሊከብድ ይመስለኛል። በ ከወራት በፊት ጠቅላይ ሚኒስትር አብይ አህመድ አዲስ አበባን ያሱባል፣ ለኗኗር ምቹ፣ ለእይታ ማራኪ አድርጋታል ያሉትን እቅድ ይፋ ማድረጋቸው ይታውሳል። እቅዱ ከእንጦጦ እስከ አቃቂ የሚደርስ 56 ኪሎ ሜትር ርዝመት ያለው የወንዝ ዳር ልማትና ማስዋብ ሥራ በሦስት ዓመታት ውስጥ እንደሚሠራ ያትታል። ወደ አንድ ቢሊዮን የአሜሪካን ዶላር የሚጠጋ ገንዘብም ይፈልጋል። ገበታ ለሸገር የተሰኘው ልዩ የራት ምሽት ዓላማው ይህንን ዕቅድ በገንዘብ ማገዝ ነው። የሥነ ሕንፃና ንድፍ ባለሙያው ዮሐንስ መኮንን የትናንቱ ምሽት ኢትዮጵያን የሌሎችን እጅ ሳይጠብቁ ትልልቅ ዕቅዶችን ለማስፈጸም ያላቸውን ፍላጎት የሚያሳይ ምልክት አድርገው ይቆጥሩታል። ብዙ ጊዜ ለሀገር ለአንድ ከተማ ነዋሪዎች ለሕዝብ የሚጠቅሙ የተለያዩ ፕሮጀክቶች በተለያዩ ሀገሮች በተለያዩ መንግስታት በተለያዩ ዘመን ባሉ መሪዎች ሊመጣ ይችላል። እንደኛ ሀገር አድራጊ ለማድረግ በመስጠርጠር ላይ ባሉ ሀገሮች የተለመደው ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ ዓመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት፣ እንደሚተቹበት እንደውም ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል ሁሉ ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ እገራለሁ። ይሄኛው ከዛ የሚለየው የማህበረሰቡ ቀጥታ ተሳታፊነት ለከተማዬ ለሀገሬ ተቆርቆሬ የሚል መንፈስ የሚያመጣ ስለሆነ፣ እርግጥ ቀላል ብርም አይደለም። እዚህ አይነት አዳጊ ሀገር ውስጥ ኖሮ ይሄን ያህል ብር ማዋጣት ትልቅ ኮሚትመንት ከገንዘብ ማሰባሰቡ እቅድ ወዲያ ዝግጅቱ የተከናወነበት መልክና ይዘት ወትሮ የነበረውን የሀገር መሪዎችና ሕዝብ በርቁ የመታያየት በባላንጣነት የመጠባበቅ ግንኙነትን በተወሰነ መልኩ የቀየር ሆኖ እንደተሰማቸውም ነግረውናል። በትናንቱ ምሽት ስነ ስርዓት ከሀገር ውስጥና የውጭ ሀገራት መንግስታትና ተቋማትን የወከሉ ግለሰቦች መገኘታቸው ተሰምተዋል። ምን ያክል ገንዘብ ተሰበሰበ? የሚለውን ጨምሮ ሌሎች ተያያዥ ጥያቄዎችን ለማቅረብ በማሰብ የጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ለሆኑት ቢለኔ ስዩም ስልክ መትተን ነበረ። መልሰን መደወል የምንችልበትን ሰዓት ከነገሩን በኋላ ባሉት ሰዓት ብንደውልም ስልካቸው ሳይነሳልን ቀርተዋል። መልሳቸውን በተሳካልን ጊዜ እናሰማችኋለን። ሀብታሙ ስዩም ነው የቀደመውን ዘገባ ያደረሰን። ሀብታሙ እናመሰግናለን። በሌላ ተያያዥ ዜና ጠቅላይ ሚኒስትር አብይ አህመድ የተሳተፉበት ሁለተኛው ሀገር አቀፍ የጽዳት ዘመቻ ትናንት በአዲስ አበባ ተካሂዷል። በጽዳት ዘመቻው ዘረኝነትን እጠየፋለሁ፣ አብሮነትን አከብራለሁ፣ ከተማይንም አጸዳለሁ የሚሉና ሌሎችም መፈክሮች መታየታቸውን ጠቅሳለች። ዘመቻው በተለያዩ የአገሪቱ አካባቢዎችም ተካሂደዋል ትልናለች ፀሐይ ዳምጠው ተከታዩን በአዲስ አበባ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እና የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ከከተማው ነዋሪዎች ጋር በመሆን በተለያዩ አካባቢዎች በጽዳት ዘመቻው ላይ ተሳትፈዋል። በጽዳት ዘመቻው በሁሉም የከተማው አካባቢዎች የሚገኙ የህብረተሰብ ክፍሎችም ተሳታፊ ሆነዋል። ነዋሪዎች በጽዳት ዘመቻው ዘረኝነትን ይጠየፋለሁ፣ አብሮነትን አከብራለሁ፣ ከተማን አጸዳለውና ሌሎች መፈክሮችን በመያዝ ነው የተሳተፉት። የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ነዋሪዎች አዲስ አበባነትን አስተሳሰብና ጽዳት መሆኑን በተግባር አሳይተውናል በማለት ምስጋና አቅርበዋል። ገባትን ጽዳት ስላደረጋችሁ፣ በተለይ ወጣቶች ከተማን ማጽዳት ባህል እናደርጋለን። በእያንዳንዱ ወር ከተማችን እናጸዳለን። የከተማ ነዋሪ የተሻለ ከተማ ይፈልጋል፣ ንጹህ ወየር ይፈልጋል። ትልልቅ ፕሮጀክቶችን ጀምረናል። ከዛ ባሻገር ግን በየወሩ ከተማችን እያጸዳን ሰፈራችን እያጸዳን ንጹህ አእምሮ፣ ንጹህ ሰፈር፣ ንጹህ ቤት ውስጥ እንድንኖር ከተማችን ደግሞ ስሟም አዲስ አበባ ነው። ስለዚህ እንደ ስሟ አበባ እንድትሆን ሁላችን ሌት ተቀን መስራት አለብን። የጽዳት ዘመቻ ተሳታፊዎችም በሰጡት አስተያየት ቀድሞውኑ ቆሻሻ መንገድ ላይ መጣል አግባብ አይደለም፣ ለከተማ ውበት ዘብ መቆብ አለብን ብሏል። ሆነ የነበረበት እንደዚህ በጋራ ወጥ እንደማጽዳታችን በጋራ ደግሞ ቆሻሻ ላለመጣል ማሰብ ነው የነበረብን። ያው ራሳችን የምንጥለው ነው ራሳችን ነው የምናጽደው። ስለዚህ አጸዳዱ ሁሉ ትልቅ ሰዎች ጋር መውጣቱ ጋር ምን አይነት ታዩ ስሜት ደስ ይላል። ከተማችን እንደዚህ መተባበራችን ግን ያው ቀጣዩ ነገር ቀጣይ ላለመጣ ልመወስን ያለብ ያ ሁሉም ሰው መንገድ ላይ በተለይ ሲሄድ በጣም የማስተውለው ነገር አሁን ባስ መውረጃዎች አካባቢ፣ ሁሉም ሰው ትኬቱን ሲወርድ መንገድ ላይ ጥሎት ነው የሚሄደው። ማንኛውንም አይነት መንገድ ላይ የሚጠቀሙትን ነገሮች እዛው መንገድ ላይ ጥሏቸው ነው የሚሄዱት እና በትንሽ ደቂቃ ውስጥ አስራ ሁለት ሰዓት ምናምን ተጸድቶ አንድ ሰዓት ላይ በጣም ይቆሻል ከተማው እና ሰው ይህንን ነገር ቢያስብበትና ጥንቃቄ ቢያደርግ ከተማችን ነ የኛ ናት። አካባቢው ስጸዳ የሰው ልጅ ይደሰታል ጤናማ ህብረተሰብም ይፈጠራል። በዚህም የተለያዩ አመለካከቶች ያላቸው በቀላሉ ወደ አንድ ማምጣት ያስችላል። በመሆኑ እንደዚህ አይነት ነገሮች ማጠናከር ይገባል ሲሉም ተናግሯል። የጽዳት ዘመቻ ተሳታፊዎች ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦነኝ ከአዲስ አበባ ፀሐይ ዳምጠውን ለዘገባዋ እናመሰግናለን። የመጽሔት ክፍለ ጊዜ ዝግጅታችን ይቀጥላል። ከሰላሳ በላይ የሚሆኑ የሲቪክ ማህበረሰብ ድርጅቶች ስብስብ በመጪው አገር አቀፍ ምርጫ በተለያዩ ዘርፎች ለማገዝ የታለመ አንድ አስተባባሪ ኮሚቴ አቋቋመ። በኢትዮጵያ የሚካሄደው ብሔራዊ ምርጫ ነጻ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ የበኩሉን እንደሚያደርግም ቡድኑ አመልክቷል። መለስካቸው አምሃ ዝርዝሩን ይዟል። በኢትዮጵያ የአውሮፓ ልኡክ ድጋፍ አማካይነት ከሰላሳ በላይ የሚሆኑ የሲቪክ ማኅበረሰብ ድርጅቶች ስብስብ ዛሬ አውደ ጥናት አካሂደዋል። በአውደ ጥናቱ ከአውሮፓ የምርጫ ድጋፍ ማዕከል የመጡ ሁለት ባለሙያዎች የተለያዩ የምርጫ ተመክሮዎችን ለስብሰባው አቅርበዋል። ይህንንና ከዚህ ቀደም ሲል የተካሄደውን የስብስቡን ጉባኤ ውጤቶች መሠረት በማድረግ የሲቪክ ማኅበረሰቡ ድርጅቶች ስብስብ በመጪው ዓመት በኢትዮጵያ እንደሚካሄድ በሚጠበቀው አገር አቀፍ ምርጫ በተለያዩ ሂደቶቹ ላይ ድጋፍ ለመስጠት የሚያስችል አንድ አስተባባሪ ኮሚቴ መርጧል። በስብስቡ ውስጥ ከሚገኙት የአንዱ ማለትም የኮንሰርቴም ኦፍ ክርስቲያን ሪሊፍ አንድ ዴቨሎፕመንት አሶሲሽን ቀደም ሲል የክርስቲያን በጎ አድራጎት ድርጅት ተብሎ ይታወቅ የነበረው ዋና ዲሬክተር ዶክተር ንጉሱ ለገሰ አላማውን ለቪኦኤ ገልጸው ነበረ። እንግዲህ ዋና ዓላማው ምንድ ነው? ሲቪክ ማህበረሰቡ ተሰባስቦ ህዝባችንንም በማወያየት ራሱን በመወያየት ራሱን በመማር ህዝባችንን በማስተማር ለምርጫ ማዘጋጀት ነው። ዴ ዋናው ትልቁ አላማ እና ሲሲአርዲኤ አንድ ራሱን የቻለ አካል ነው። ግን ዋናው የተፈለገው ምንድነው? አገሪቷን መሸፈን አንችልም እኛ ወደ አራት መቶ የሚሆኑ አባላት አሉ ከአራት መቶ በላይ እኛ ብቻችን በቂ አይደለንም። ብዙ ቦታ ላይ ሽፋን ብናደረግም ትልቁ እንደው ሰፋ ያለ ብሮድ ቤዝድ የሆነ የቤተ እምነቶችም ኮሚኒቲ ቤዝድ ኦርጋናይዜሽን ኤንጂኦችም ሁሉም ሲቪል ሶሳይቲም ያለበት ፕሮፌሽናል ቦዲስ ያለበት ቢሆንም እስቲ ሰፋ ያለ ቢሆንም በሀገር ውስጥ ትልቁ ቢሆንም ሌሎችንም ጨምረንና አብረን መስራት ያለብን ሁሉንም ስለማንሸፍን በሚል ይሄ ዛሬ የተቋቋመ ኮኦርዲኔቲንግ ኮሚቴው ይህን ለመስራት ጥሩ እድል የሚከፍት ነው። አስተባባሪ ኮሚቴው በአጭር ጊዜና ረዝም ላለ ጊዜ ምን መስራት እንደሚጠበቅበትም ዶክተር ንጉሡ አስረድተዋል። ራሱን ያደራጃል የራሱ ተርምስ ኦፍ ሪፈረንስ መመሪያ ያዘጋጃል በዛ ላይ ተመርኩዞ የተዘጋጁ ሶሳይቲ ፈንድ በኩል ከአውሮፓ ህብረት የተዘጋጁ የትምህርት አሰጣጦች አሉ እነዛን ለህብረተሰቡ ወደታች የማውረድና በለኩም ለየአባሎቹ ለየራሱ አባሎች የማስተማር የየራሱ አባላት የሆኑ ያን ከተረዱ እነሱ ደግሞ በስራ ማህበረሰባችንን የማስተማር ስራ እንዲሰራ ነው እንግዲህ ኮሚቴው ይሄ ተቋቋመ እና ይሄ ኮሚቴ ገና አልተቋቋመም የአስተባባሪ ኮሚቴው ነው ዛሬ ተቋቋመው በኢትዮጵያ የአውሮፓ ህብረት ልዑክ በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀውን ምርጫ በብዙ መንገድ ለማገዝ እንደተነሳ በልዑኩ የመልካም አስተዳደር ጉዳዮች ኃላፊ ዳንኤላ ፎርቴ ይናገራሉ። የአውሮፓ ህብረት ለ2020 የተያዘውን የኢትዮጵያ ሀገር አቀፍ ምርጫ በተለያዩ መንገዶች ለመደገፍ ወስኗል። በአንድ በኩል ከኢትዮጵያ ምርጫ ቦርድ ጋር በቅርበት እንሰራለን። በሌላ በኩል ደግሞ ከፖለቲካ ፓርቲዎች ጋር በቀጥታ የሚሰራ ስራ አለን። ሌላኛው ድጋፍ የዚህ የምርጫ ሂደት ዝግጅት ላይ የሲቪል ማህበረሰብ ድርጅቶች ሊያበረክቱ የሚችሉትን ድርሻ ማገዝ ነው። ዳንኤል አክለው ለቪኦኤ እንደገለጹት በአውሮፓ ፓርላማ የሚሰየመው የአውሮፓ ህብረት የምርጫ ታዛቢ ልኡካን ቡድን የኢትዮጵያ ምርጫ ለመታዘብ ፍላጎት አለው ይሁንና ይህ የሚሆነው የኢትዮጵያ መንግሥት ሲጋብዝና የአውሮፓ ፓርላማ ሲፈቅድ ነው ሲሉ አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለቀደመው ዘገባው እናመሰግናለን። ተከታይ ወደ ትግራይ ይወስድናል። በትግራይ ክልል ስብ ህድሪ የሲቪል ማህበረሰብ ተቋም በሚያካሄዳቸው ህዝባዊ ስብሰባዎች በታችኛው የመንግስት አካላት አባላቶች ላይ እንግልት ይደርሳል ሲል ከሰሰ። የተቋሙ ሊቀመንበር አቶ መሀሪ ዮሐንስ በክልተ አውላሎ ወረዳ ጽጌሬዳ በተባለች ከተማ ሲቪል ማህበረሰቡ ባካሄደው ስብሰባ ላይ የተሳተፉ ነዋሪዎች ሀሳባቸውን በነጻነት ስለገለጹ ብቻ በመንግስት አካላት እንግልት እየተፈጸመ ባቸው ነው ነው ያሉት የክልት አውላሎ ወረዳ አስተዳደሪ ወይዘሮ ኪዳን ተስፋይ ስለ ጉዳዩ በስልክ ተጠይቀው ተፈጽሟል የተባለው ጥቃት ከእውነት የራቀ ነው ሲሉ አስተባብለዋል። በድምፅ በዝርዝር ለማብራራት ግን ፈቃደኛ አለመሆናቸውን ጠቅሶ ሙልጌታ አጽባሀ ተከታዩን አድርሶናል። ትግራይ ክልል ውስጥ የሚሰራ ሰብሕድሪ የተባለ የሲቪል ማህበረሰብ ተቋም ከተመሰረተ ጀምሮ በተለያዩ የክልሉ አካባቢዎች በየጊዜው የሚያካሄደውን ህዝባዊ ስብሰባ ተከትሎ በተለያዩ አካባቢዎች በታችኛው የመንግስት አመራሮች እንግልትና ዛቻዎች ደርሶብናል በማለት የተቋሙ ሊቀመንበር ተናገሩ። የተለያዩ አካላት ተላላኪዎች በማለትም ስማችን ያጠፋሉ ሲሉ የሰብሕድሪ ሊቀመንበር አቶ መሐሪ ዮሀንስ ገልጸዋል። እስካሁን የሚደርስብን ችግሮች የተቋቋምን ቢሆንም ከቅርብ ጊዜያት ወዲህ ግን እየተባባሰ ነው ያሉት አቶ መሐሪም በተለይ በክልተ ውላዕሎ ወረዳ ጽግሬዳ በተባለች ከተማ በተካሄደው ስብሰባ የተሳተፉ ነዋሪዎች ሀሳባቸውን በነጻነት ስለገለጹ በመንግስት አካላት እየተንገላቱ ናቸው ብለዋል። ህዝቡ በነጻነት መብቱን ተናግሮ እኛ ደግሞ ማንም አያርፍ ናቸው። ምክንያቱም ማንም ሰው በዚህ ዘመን በአንደኛ ክፍለ ዘመን ተረግጦ ታፍን አይገዛም። አይደለም ስንት ለዚህ ስርዓት ስንት መስዋዕትነት የከፈለ ህዝብ በነፃነት ተናግረው ሲያበቁ እኛ ከመጣን በኋላ ጠላት ስብሰባ ላይ ተገኛችሁ ብር ተሰጥቷቸዋል የምንድናቸው እየተባለ ስማችን ይጠፋል። የማውቀው ስብሰባ ላይ የተናገረ ሰው ዲሞክራሲ እያሰፈን ሊሸለም ነው የሚገባው። እነዚህ ግን ሄደው አስፈራሯቸው። ፊዚካል አታኪ የደረሳቸዋሉ፣ ውሸት ምስክርነት፣ የታሰሩ የራሳቸው አባላትም የነበሩ በእምነታቸው ስለጸኑ የሕዝብ ጥያቄ መሰማት አለበት የሚለውን ጥያቄ ወጥሮ ስለያዙ ከስልጣናቸው እንዲወዱ በሕዝብ ሳይሆን በካቢኔ ትዕዛዝ በወረዳ ክልተው ላሉ ካቢኔ ትዕዛዝ ከስልጣን እንዲወዱ ተደርጓል። መልሶም ሶስት አራት የተሰዉ ወንድሞች ያሏቸው ምልሾች ትጥክህን አውርድ። ለምን ሰብሕ ድር የጠራው ስብሰባ ላይ ስለተገኘ ሀሳቡን ስለገለጸ ጥያቄ ስላለው የሕዝቡን ጥያቄ ታፉ ነው። ህዝቡ በቃ ድምፃችን ይሰማ ብሎ እንትን ስላለ በዚህ ምክንያት እየተንገላታ የሀይነት አካሄድ ለቀጣይ የዲሞክራሲ ሂደት የሚያደናቅፍ በመሆኑ በአስቸኳይ መታረም አለበት ያሉት ሊቀመንበሩ ህዝብ የሚፈልገውን ስራ ከመስራት ይልቅ በአሁኑ ጊዜ ያለውን ፖለቲካ ችግር በመጠቀም ህዝብ ፍርሃት ውስጥ እንዲገባ የሚጥሩ አመራሮች አሉ ብለዋል። እንደ ድርጅት አንወስዶም፣ ድርጅቱ ይሄ ችግር አለ ብሎ አይደንቲፋ ያደርገዋል። እንደ መንግስትም አንወስዶም፣ መንግስት ምንሰራውን ያውቃል፣ ፍቃድም ሰጥቶናል ይከታተላል ምን እንደምናረግ። እኛ በምንሰራቸው በዲሞክራሲ በፍትህና የበላይነት በምንሰራው ስራ ደስተኛ ያልሆነ አካል ግን አለ። ይሄ ደግሞ ተጠያቂነትና ግልጽነት እንዳይፈጠር የሚፈልግ ሀይል ነው። ይሄ ጸረ ዲሞክራት ሀይል የምንለው ነው። የራሱን ችግር ለመደበቅ በአሁን ያለውን የሀገሪቱ ፖለቲካዊ ሁኔታ በመመዝመዝ ህዝብ ተው ሲል ችግር አለ ሲል ጠላት ነው ብሎ እያስፈራራ እያሸማቀቀ ለመኖር የሚፈልግ አስተዳዳሪዎች እነዚህ ናቸው፣ እያስቸገሩን ያሉን ነው። እነዚህ ደግሞ በግላቸው እየሄድ ነው ብለን አናምንም። ህወሀት እንደ ህወሀት ይህንን አይነት ጸረ ዲሞክራሲ አፋኝ አካሄድ ይደግፋል ብለን አናምንም። ህወሀት ውስጥ ግን የተሰገሰገ ሀይል አለ። ጨለምተኛ ሀይል የነበረውን የከሰረውን መንገድ ማስቀጠል የሚፈልግ ሀይል አለ። እነዚህ እስከታች ወርደው፣ በተለይ ደግሞ ታችኛው አስተዳደር የራሱ ኢንተራስ ስላለው የሰራውን መጥፎ የአስተዳደር ብልሽት እሱን እንዳይጋለጥ ስለሚፈልግ ጫና እያሳደሩብን ነው። በክልተ አውላዕሎ ወረዳ ችግር ገጥሟቸዋል ከተባሉ ሰዎች አርያ ሐድሽ የተባለ ሰው ሰብሐድሪ ባዘጋጀው ስብሰባ ተገኝቶ የአካባቢውን ችግሮች በማጋለጡ መታሰሩና አሁን ደግሞ ከተፈታ በኋላ ዛቻዎች እየደረሰበት መሆኑ ገልጸዋል። የወረዳውና የፖሊሱን የጸጥታ ጉዳያን ብዙ ግምገማ ስላካሄድኩኝ ማለት ነው የቁማር ካርታ ወደ ፖሊስ ጣቢያ አስገብተሃል በሚል ሰበብ። ዓርብም ምሽት እስከሰኞ ድረስ እዛው ቆይቼ ሰኞ ደግሞ እ ምን ሁለት ሞቶ ሶስት ሞቶ አካባቢ ነው የምትቀጣው፣ አምነህ ውጣ ምናምን ተብዬ እኔ ምን አደረኩበት ነገር ሲ አንተ አሳጥሮ አሳጥሮ አለኝ ኮማንዶሩ ማለት ነው፣ አዛዥም ከዛ እኔ ሞትቼ ከዛ ማህበራዊ ቤት ፍርዱን ወደ ሸንጎውን ሄጄ እዛ በራሳቸው ምስክር ነጻ ወጣው ማለት ነው። ከዛ በኋላ ደግሞ ያላደረግኩትን የሰው በትርን ወደ ፌስቡክ ፖስት አድርገሃል እያሉ ደግሞ በሰው ፊት እያጨሎሚ ነው። ሌሌት ጓደኞቻችን ደግሞ በስብሰባ ላይ አከብስቦ ማለት ሰባቸው ይቅርታ እየተባሉ እየተቸገሩ ነው ያሉት። የክልተው ላዕሎ ወረዳ አስተዳዳሪ ወይዘሮ ኪዳን ተስፋይ ስለ ጉዳዩ በስልክ ጠይቀናቸው ተፈጽሟል የተባለው ጥቃት ከእውነትነት የራቀ ነው ብለዋል። በድምፅ በዝርዝር ለማብራራት ግን ፍቃደኛ አልሆኑም። ሰብሕድሪ በትግራይ ክልል ለህግ ልዕልና ፍትህና ዲሞክራሲ ለማስፈን በማለት ባለፈው አመት ሰኔ ወር የተቋቋመ የሲቪል ማህበረሰብ ተቋም ነው። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም ሙልጌታ ጽብሃን ለዘገባው እናመሰግናለን። ወደ ድሬዳዋ ነው አሁን የምናመራው። ከድሬዳዋ የደረሰ ማለት ነው። በሶስት አወዛጋቢ ቀበሌዎች ምክንያት እሰጥ አገባ ውስጥ የገቡት የአፋርና ሶማሌ ክልል በቀበሌዎቹ ሰላም እንዲሰፍን ተባብረው ለመስራት መስማማታቸውን አስታውቀዋል። የሶማሌ ክልል ምክትል የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሱሮ መሐመድ በተለይ ለቪኦኤ እንዳስታወቁት በቀበሌዎቹ ዕጣ ፈንታ ዘላቂ መፍትሄ በሚገኝበት ሁኔታ ዙሪያ ቀጣይ ውይይቶች እንደሚደረግ አስታውቀዋል። አዲስ ቸኮል ዝርዝሩን ይዟል። ቁንዱፎ፣ ገርበኤሴና፣ አደይቱ ወይም ገዳማይቱ በተባሉ መንገድ ዳር በሚገኙ ሶስት ቀበሌዎች ይገባኛል ውዝግብ ውስጥ የቆዩት የአፋርና የሶማሌ ክልል መንግስታት በቀበሌዎቹ ከደም አፋሳሽ ድርጊት ለመቆጠር ተስማምተዋል። ባለፈው ቅዳሜ የሀረሪ ክልል መንግስት ለሁለቱ ክልል ፕሬዚዳንቶች፣ ከፍተኛ አመራሮችና የጎሳ መሪዎች ባደረገው የጾም መፍቻ ወይም አፍጥር ግብዣ የተገኙት የሁለቱ ክልል መሪዎች ስለደረሱበት ስምምነት የሶማሌ ክልል ምክትል ቢሮ ኃላፊ አቶ ስሮ መሐመድ እንዲህ ብለዋል። በዛ አካባቢ የተከሰተው ችግር በአስቸኳይ እንዲቆም ፋዘር የሰው ህይወት እንዳይጠፋ መፈናቀል እንዲቆም እና እዛ አካባቢ ላይ ወደ ጦርነት ሊገፋፋ የሚችል ማንኛውም እንቅስቃሴ እንዲቆም በሚል ስምምነት ላይ ተደርሷል። ዘላቂ መፍትሄ ነው የሚያስፈልገው። በዘላቂ መፍትሄ ላይ ውይይቶች ይደረጋሉ። ለጊዜው የተደረሰበት ምንም አይነት ችግር እንዳይፈጠር በሁለቱም ክልሎች በኩል እንድታቀቡ እና በዛ አካባቢ ላይ የባሰ ችግር እንዳይፈጠር በዚሁ እንዲቆም በሚል ስምምነት ላይ ተደርሷል። በአሁኑ ሰዓት ከሶስቱም ቀበሌዎች የሁለቱ ክልሎች ልዩ ኃይሎች ወጥተው አካባቢ በፌዴራል መከላከያ ሰራዊት ቁጥጥር ስር እንደሆነ አቶ ስሮ ጨምሮ አስታውቀዋል። ሶስቱ አወዛጋቢ ቀበሌዎች አብዛኛው ነዋሪያቸው ሶማሌ እንደሆነ ቢነገርም መሬቱ ግን የአፋር ታሪካዊ መሬት ነው በሚል በአፋር ክልል ስር እንዲተዳደሩ የቀድሞ የሶማሌ ክልል ፕሬዚዳንት የነበሩት አቶ አብዲ ማሀመድ ኡመር ወይም አብዲ ሌ ከአራት አመት በፊት በ2007 ዓ ም ተስማምተው ነበር። አዲሱ የሶማሌ ክልል ካቢኔ ግን ይህንን ስምምነት ውድቅ እንዳደረገውና ሶስቱን አወዛጋቢ ቀበሌዎች የሶማሌ ክልል የጽጥታ ኃይሎች እንዲቆጣጠሩት ከሳምንታት በፊት ወስኖ ነበር። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ወደ ሁለተኛው አጋማሽ ልንዘልቅ ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን አብራችሁ እንድታመሹ በድጋሚ እንጋብዛለን። ስለዚህ ክፍል ቀዳሚ ያደረግነው ዘገባ ወደ ደቡብ ይወስደናል ከምርጫ 1992 ዓ ም እስከ 2007 ምርጫ ድረስ በግፍ ተገድለዋል የተባሉ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሰማዕታት በሀዲያ ዞን ሁሳና ከተማ ተዘከሩ ይላል የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ። በእነኚህ የምርጫ ዘመናት የተገደሉ ሰዎች ነጻና ዲሞክራሲያዊ ስርዓት እንዲሰፍን የታገሉ ሰማዕታት ናቸውም ብለዋል። የሰማዕታቱን መዘከር ወይም ሰማዕታቱን መዘከር ይቻል ነው አሁን በመጣው ለውጥ ነው ሲሉም ተናግረዋል። በምርጫ ወቅት በሀዲያ ዞን የተገደሉ ታጋዮችን በየአመቱ ግንቦት ወር በመጀመሪያ ሳምንት ለመዘከር የተወሰነ ሲሆን ተጎጂዎች ቤተሰቦቻቸው ታውሰው በመዋላቸው መደሰታቸውን ጨምሮ ገልጦ፣ የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል። ሀድያ ዞን ሆሳና ከተማ የሚገኘው ባህላዊ አዳራሽ የተሰኘው መሰብሰቢያ አዳራሽ በወጣቶችና ምራቅ ዋጥ ባደረጉ ሰዎች ተሞልቷል። የመሰብሰባቸው ምስጢር ደግሞ ከ1992 ዓመተ ምህረት አንስቶም እስከ 2007 ዓመተ ምህረት ምርጫ ድረስ በዞኑ በግፍ ተገደሉ የተባሉ ሰማዕታትን መዘከር ነበር። አሁን ዝክሩ ተጀምሯል በህሊና ጸሎት። በፕሮግራሙ መሪ እድል የተሰጣቸው የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ንግግር በማድረግ ላይ ናቸው። ፕሮፌሰሩ በግፍ የተገደሉ ታጋዮችን ስም በማንሳት በሚነጋገሩበት ወቅት ቤቱ ሌላ ድባብ ተጎናጸፈ። የአረጋኝ ከበደን ስም ጠቅሰው ከሳቸው ጋር ተገደሉ የተባሉ ሰዎችን ስም በዝርዝር ለጉባኤው አንስተው ጉባኤተኛው እንዲቆም ጠየቁም። የመጨረሻ በህይወት እስከ መገበር የታገለው አርበኛችን አረጋኝ ከበደ እና የእሱ ጓደኛዎች ተነስተን ክብር ልንሰጣቸው ይገባል። ይህኔ ከተሰብሳቢዎች ውስጥ አንድ ሴት ልጅ በኃይል ታነባለች። አባቴ ለህዝብ ብሎ ባደረገው ነገር ታሪኩ ሲወራ እንዳልሞተ ይሰማኛል። ግን በማጣቴ አባቴን በማጣቴ በጣም ውስጥ ያዝናል። እነሱ ሞተው እንኳን ቢቀሩ ህዝቡ እንዳልተዋቸውና ዛሬም ደስ ደግሞ ጋሽ በየነ ጴጥሮስ የእነሱን ስም እያነሱ በሚያወሩት ነገር በጣም ደስ ብሎኛል። እንድም እንዳልሞቱት ያልተሰምቶኛል የታፈራው ትባላለች። ከዝቅሩ መልስ የስምንተኛ ክፍል ተማሪ መሆኗን ለቪዮ ተናግራለች። እናቷ እንደ አባትም ሆነ እንደ እናት ሆነው እንደሚያሳድጓቸውና እንደምታስተምራቸው ገልጻለች። አባቷን በውል አታውቃቸውም። ከአባቷ ማግኘት የሚገባትን ፍቅር በልጅነቷ እንዳላጣጠምች የምትናገረው የታፈራው በወቅቱ የነበረው የኢትዮጵያ ፖለቲካ ምን ነበር ስትል ጠይቃለች። የአባትን ፊት እንኳን ጠግቢ ላይ የምትለው የታፈራው ስሙ በሰማዕታት ዝክር ላይ በመነሳቱ ደስተኛ መሆኗም ትናግራለች። የታፈራው አባት አረጋኝ ከበደ በፖለቲካ ውስጥ በሚያደርጉት ትግል በ1997 ዓ ምህርት በጥይት ተመቶ መገደላቸው ነው። የኢታፈራው እናት ወይዘሮ ብዙነች ረዲና የምናገሩት ባላቸው ለራሳቸው የማያንሱ ጠንካራና ጎበዝ አርሶ አደር እንደነበረ ገልጸው ነገር ግን ለህዝቦች ነጻነት መብት ሲታገሉ የዚህ ትውልድ ሰማዕት መሆናቸውን ተናግረዋል። ባላቸውን ከመግደላቸው አልፎ ንብረታቸውን መዘረፉንም ወይዘሮ ብዙነች ተናግረዋል። አቶ ደሳለኝ ካሸቦ በ1992 ዓ ም ምርጫ ወቅት እናታቸው በጥይት ተመቶ ሲሰቃዩ ቆይተው ግማሽ ሰውነታቸው ሽባ ወይም ከአገሮቱ ውጭ ሆነው ከሰነበት በኋላ ሰሞኑን መሞታቸውን ተናግሯል። አሁንም በፖለቲካ አቋማቸው የተነሳ ጫና እንደሚደርስባቸው ነው አቶ ደሳለኝ የሚናገሩት። ሰማታትን በመዘከራቸው የተፈጠረባቸው ስሜትም እንዲህ ሲል ተናግሯል። የሟቾችን ሁኔታ ሲያስበው እምባይ እያነቀኝ ነው። ቅድም ዶክተር አጫሞ ሲናገር እምባዬ ነው እያፈሰስኩ ያለሁት። እርጃቦ ዋኖሬ በጥይት ተመተው ተሸክመን እዚህ ሆስፒታል አመጣን። ሆስፒታል የሚቀበል ሰው የለም። ምክር ቤት ልናስመዘግብ ብለን ስንመጣ እኛንና ሬሳውን ሁሉ ወደ ጣባ አሳደዱን። አሁንም የኢትዮጵያ አንድነት ወደ ቀድሞ ቦታ እስኪመለስና አገሪቱ ዲሞክራሲ እስኪበለጽግባት ትግላቸውን አጠናክረው እንደሚቀጥሉ ተናግረዋል። የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ የፖለቲካ ትግል የጀመሩት በ1987 ዓ.ም መሆኑን ተናግረው ትግላቸውም የዲሞክራሲ ስርዓት ተከትሎ በምርጫ ለማሸነፍ እንደነበር ተናግሯል። ትግላቸው ከሀድያ ይጀምር እንጂ ከምባታ ሃላባ ስልጠና ቀጠናውን ሙሉ ሙሉ ያካልል ነበር። እስከ አርባ ምንጭ ድረስም ዘልቆ በወላይታ ሶዶም አባል መፍጠር ችሎ ነበር። ህብረት የሚባል ትልቅ የደቡብ ፓርቲ መመስረቱም ችሏል። ግና በምርጫ መሳተፍ በጀመሩበት ማግስት በፓርቲያቸው አባላት ላይ ጥቃት የፈጽምባቸው እንደ እንደነበር አስታውሰው ቁጥራቸው በርካታ የሆኑ የፓርቲው አባላት በፖለቲካ አቋማቸው በጦር መሳሪያ ጭምር መገደላቸውን ተናግሯል። ብዙ መስዋዕትነት ከፍለናል ያሉት ሊቀመንበሩ እኛ የቅም በቀል ፖለቲካ እናራምድም፣ ግን ፍትህ አንድ ቀን እንደሚሰፍን እናምናለን ያሉትም በምርጫው የተሰዉ ሰማዕታትን መዘከር ይገባናል ያሉት ፕሮፌሰሩ ከ ሰባት በላይ ታጋዮቻቸው መገደላቸውና ከሀምሳ የሚበልጡ ታጋዮች አካል ጉዳተኛ መሆናቸውን ተናግሯል። ህዝባችን ወደዚህ ፖለቲካ እንቅስቃሴ ሲገባ ለማሸነፍ ነው እንጂ ብለን እንጂ እዚህ እያለሁ ብለን ስም ለማስጠራት አይደለም። የምለው ለዚህ ሞት ሳይፈራ እስራት ሳይፈራ ቤተሰብን ምን አረጋለሁ እኔ በዚህ ትግል ውስጥ ቢወድቅ ምን ይሆናሉ የምለው ለታጋዩ ልጆቻችን በከቤራዎቹ መንፈስ ውስጥ ነበረ እን አልነበረም ነ ጎሮሮ ለጎሮሮ መጠናነቅ አይደለም የነበረው። ስለዚህ ያ አይነት ያ ቆራጥነት መስዋዕትነት አስከፍለዋል። በትግል ሂደት ውስጥ በየደረጃው የወደቁትን ዜጎቻችንን ታጋዮቻችንን ካላስታወስ ጉዳይ ነው ብሎ ይህንን ለማስታወስ ዞር ለምን አይኖርም። ስለዚህ እኛ የትውልድ እዳ አለብን አሁን ከሀያ ዓመታት በፊት የጀምሩት ትግል ውሎ አድሮ ሁሉም የኢትዮጵያ አካባቢዎች ላይ መስፋፋቱና የፓርቲያቸው ትግል ፈርቀዳጅ መሆኑን አልፎ ተርፎም በተለያዩ የምርጫ ጣቢያዎች አሸንፈው የህዝብ ተወካዮች ምክር ቤት ወንበር ማግኘታቸውን በመድረኩ ላይ ጠቅሰዋል። ከአስተሳሰብና ከአመለካከት ጭሰኝነት ነጻ በመውጣት ለህዝብ የሚበጀውን የፖለቲካ መስመር ቀይሰ ህዝባችን የመምራት ብቃት አለን ያሉት ፕሮፌሰሩ ህዝብ የስልጣን ባለቤት ለማድረግ እንደሚሰሩም ተናግሯል። ለህዝብና ለሀገሪቱ በእጅጉ የሚጠቅም ስትራቴጂና ፖሊሲ እንዳላቸው ገልጸው በኢትዮጵያዊነት እንደማይደራደሩ አስረግጠው ተናግሯል። አሁንም ቢሆን ለህዝባዊ ለውጥ እንሰራለን ነው ያሉትም በመድረኩ ላይ። የ2007 ምርጫን ውጤት የኮነኑት ፕሮፌሰር በየነ ቀጣዩ ምርጫ እንዳይደረግ የተሟገቱ መሆናቸውን ገልጸው የሰማዕታትን አደራ ላይ መወጣት ቃል እንገባለን ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዶስ ሀዲያ ዞን ሆሳና። ዮናታንን እናመሰግናለን። ወደ ምሽቱ መደበኛ ፕሮግራም ወደ ስፖርት ስናልፍ በሻንካዩ ዳይመንድ ሊግ አምስት ሺ ሜትር ሩጫ ውድድር ዮሚፍ ቀጀልቻ ማሸነፉን፣ በእግር ኳስ ደግሞ ፋሲል ከነማ የፕሪሚየር ሊጉን መሪነት መረከቡን እንመለከታለን። ግርማቸው ከበደ ሌሎች ዜናዎችንም ይዞ ቀርቧል። ስፖርት በአትሌቲክስ አፍቃሪያን ዘንድ በጉጉት ሲጠበቅ በነበረው የሻንጋይ ዳይመንድ ሊግ የወንዶች አምስት ሺህ ሜትር ውድድር ዮሚፍ ቀጀልቻ አሸንፏል። ውድድሩ ባለፈው ዓመት በአምስት ሺህ ሜትር ሶስቱን ፈጣን ሰዓቶች ያስመዘገቡትን ሰለሞን ባረጋ፣ ሀጎስ ገብረዮትና ዮሚፍ ቀጀልቻን ያፎካከረ ነው። ዮሚፍ መቀመጫውን ከኢትዮጵያ ወደ ዩናይትድ ስቴትስ በመቀየር በናይኪ ኦሬገን ፕሮጀክት ስር በቀድሞ የረጅም ርቀት ሯጭ አልቤርቶ ሳላዛር መሰልጠን ከጀመረ በኋላ ትልቅ መሻሻል እያሳየ ነው። የናይኪ ኦሬገን ፕሮጀክት ሞፋራህን ከመካከለኛ ሯጭነት ወደ ኦሊምፒክና የዓለም ሻምፒዮና ድርብ ሻምፒዮንነት የለወጠ ፕሮጀክት ነው ተብሎ ይታመናል። ዮሚፍ በዚህ ዓመት የአንድ ማይል ሬከርድን የሰበረ ሲሆን ለሻንጋይ ዳይመንድ ሊግ ቅድሚያ ግምት ተሰጥቶን ነበር። ከአምስት ዓመት ወዲህ የአምስት ሺህ ሜትርን ፈጣን ሰዓት ያስመዘገበው ሰለሞን ባረጋ ደግሞ ወደ ሻንጋይ የተጓዘው ከሁለት ሳምንት በፊት በኢትዮጵያ አትሌቲክስ ሻምፒዮና በአስር ሺህ ሜትር የወርቅ ሜዳሊያ አጥልቆ ነው። ሁለቱ አትሌቶች ከዚህ ቀደም እጅግ ከባድ ፉክክር በማድረግ የሚታወቁ ሲሆን በአመቱ የዳይመንድ ሊግ የመጀመሪያው የአምስት ሺህ ሜትር ውድድር ላይ በማሸነፍ የስነ ልቦና የበላይነቱን ለመውሰድ ተፋጠዋል። በውድድሩ ውስጥ ከመጨረሻዎቹ ዙሮች ድረስ አስራ ሁለት አትሌቶች እልህ አስጨራሽ ፉክክር ያደረጉ ሲሆን አንድ ዙር ሲቀር በትውልድ ኢትዮጵያዊ ባህሬናዊው ብርሃኑ በለው፣ ዮሚፍ፣ ሰለሞንና ሀጎስ ተስፈንጥረው ወደፊት ወጥተዋል። 200 ሜትር ሲቀር ግን ዮሚፍ በድንገት ማርሽ በመቀየር አፈተለከ። ሰለሞን ተከተለው፣ ሆኖም ሊደርስበት አልቻለም። ዮሚፍ በ14 ደቂቃ 04 ሰከንድ 16 ማይክሮ ሰከንዶች የዓመቱን ፈጣን ሰዓት በማስመዝገብ አሸንፏል። ከዚህ በፊት በተደጋጋሚ የሚተችበትን የአጨራረስ ፍጥነቱንም ማሻሻሉን አስመስክሯል። በመጨረሻዎቹ 20 ሜትሮች ፍጥነቱን መቀጠል ያልቻለውና ከኢትዮጵያ ሻምፒዮን የሚሆነው ድካም ያላገገመ የሚመስለው ሰለሞን ሁለተኛ ሲወጣ፣ ሀጎስ ደግሞ ሶስተኛ ሆኗል። ዮሚፍ ከድሉ በኋላ ለጋዜጠኞች በሰጠው ቃል በብቃቴ የተደንቅ ያለው በሙሉ ውድድሩ ዘና የማለት ስሜት ተሰምቶኛል። በመጨረሻ የነበረኝ ጉልበትም በጣም ጥሩ ነበር። አሁን ከፍተኛ የራስ መተማመን ላይ ነኝ ብሏል። የሞሮኮዋ ራባቢ አራፊ ባሸነፈችበት የሴቶች 1500 ሜትር ደግሞ የኢትዮጵያውያኑ ጉዳፍ ጸጋይና ዳዊት ስዩም ሁለተኛና ሶስተኛ ወጥተዋል። በኢትዮጵያ ፕሪምየር ሊግ ፋሲል ከነማ መሪነቱን ሲረከብ ሊጉን ሲመራ የነበረው መቀለ ሰባ እንደርታ በሜዳው ተሸንፏል። ላለፉት ሳምንታት ሊጉን ሲመራ የነበረው መቀለ በሁለተኛው ዙር ከሜዳው ውጭ ሲያሳይ የቆየውን ደካማ ብቃት በትግራይ ስቴዲየምም ደግሞታል። በዋሳ ከተማ በሜዳው አንድ ለዜሮ ተሸንፏል። ለሐዋሳ የማሸነፊያ አንጎል ያስቆጠረው መስፍን ታፈሰ ነው። ሽንፈቱ ለመቀሌ በሜዳው የውድድር ዘመኑ የመጀመሪያው ሽንፈት ሆኖ ተመዝግቧል። በሊጉ 25ተኛ ሳምንት ጨዋታዎች ትልቁን ድል ያስመዘገበው ጎንደር ላይ ጅማ አባጅፋርን የገጠመው ፋሲል ከነማ ነው። ፋሲል ጅማን ስድስት ለአንድ ሲደቁስ አራቱን ጎሎች ያስቆጠረው በሊጉ ሁለተኛ ዙር ከተከላካይነት ወደ አጥቂነት የተቀየረው ሙጅብ ቃሲም ነው። ቀሪዎቹን ሁለት ጎሎች ኢዙዋዙካ አስቆጥሯል። ለፋሲል ሰባተኛ ተከታታይ ድሉ ሲሆን መቀለን በአንድ ነጥብ በመብለጥ የሊጉ አናት ላይ እንዲወጣ አስችሎታል። ሌላኛው ለዋንጫው የሚፎካከረው ሲዳማ ቡና ከሜዳው ውጭ አዲስ አበባ ላይ ኢትዮጵያ ቡናን በአዲስ ግደይና ሀብታሙ ገዛሃኝ ጎሎች ሁለት ለዜሮ በመርታት እጅግ ወሳኝ ሶስት ነጥቦችን አግኝቷል። ሊጠናቀቅ አምስት ጨዋታዎች በቀሩት ሊግ መሪዎቹ ፋሲል፣ መቀለና ሲዳማ ቡና የሚለያዩት በሶስት ነጥብ ብቻ ሆኗል። በሌሎች የ25ኛ ሳምንት ጨዋታዎች ደደቤት ባህር ዳር ከተማን አምስት ለ2 ሲያሸንፍ ድሬዳዋ ከተማ አዳማ ከተማን ሁለት ለአንድ ረድቷል። ደቡብ ፖሊስ ከስውል ሽረና፣ መከላከያ ከቅዱስ ጊዮርጊስ አንድ ለአንድ እንዲሁም ወልዋሉ አዲግራት ዩኒቨርሲቲ ከውላይ ታድቻ 0 ለ0 አቻ ተለያይተዋል። ሊጉን ፋሲል በ49 ነጥብ ሲመራ መቀለና ሲዳማ ቡና በ48ና በ46 ነጥብ ይከተሉታል። ደደቤት ደቡብ ፖሊስና ስውል ሽረ ደግሞ በወራጅ ቀጠና ውስጥ ይገኛሉ። የመቀለው አማኑኤል ገብረ ሚካኤልና የሲዳማ ቡናው አዲስ ጊዴይ በ15 15 ጎሎች የከፍተኛ ጎል አስቆጣሪነቱን ይመራሉ። E በአፍሪካ እግር ኳስ ኮንፌዴሬሽን ካፍ የኮንፌዴሬሽንስ ዋንጫ የፍጻሜ ግጥሚያ የመጀመሪያ ጨዋታ የሞሮኮ በርካን የግብፁን ዛማሌክን አሸንፏል። ሁለቱ ቡድኖች ለኮንፌዴሬሽንስ ዋንጫ የፍጻሜ ግጥሚያ የደረሱት በርካን ሴፋክሴን በድምር ውጤት 3 ለ2 እንዲሁም ዛማሌክ ኤትዋልደ ሳህልን በድምር ውጤት 1 ለ0 በማሸነፍ ነው። በሞሮኮ የተደረገው የኮንፌዴሬሽንስ ዋንጫ የፍጻሜ ግጥሚያ የመጀመሪያ ጨዋታ እስከ 94ኛው ደቂቃ ድረስ ጎል አልታየበትም ነበር። ሆኖም የጨዋታው መጠናቀቂያ ፊሽካ ሲጠበቅ ኮጆ ፎዶ ላባ በፍጹም ቅጣት ምት ክልል ውስጥ ከቡድን ከሱዳኑ ጋር አንድ ሁለት በመቀባበል ከገባ በኋላ ኳሷን በዛማሌጉ ግብ ጠባቂ ጭንቅላት በላይ በመላክ መረብ ላይ ያሳርፏቷል። በዚህም በርካን አንድ ለዜሮ ማሸነፍ ችሏል። ኮንፌዴሬሽንስ ዋንጫው የካፍ ሁለተኛው የክለቦች ውድድር ሲሆን የፍጻሜው መልስ ጨዋታ በመጪው እሁድ ግንቦት 18 2011 ዓ ም በግብፅ ይካሄዳል። ከበርካንና ዛማሌክ የውድድሩ አሸናፊ የሚሆነው ቡድን ከዋንጫው በተጨማሪ ከ36 ሚሊዮን ብር በላይ የሽልማት ገንዘብ ወደ ካዝናው ያስገባል። ማንቸስተር ሲቲ የእንግሊዝ ጥሎ ማለፍ ዋንጫን አሸንፏል። ከሳምንት በፊት የፕሪሚየር ሊጉ ሻምፒዮን የሆኑት ማንቸስተር ሲቲዎች የእንግሊዝ እግር ኳስ ማህበር የሚያዘጋጀውን የጥሎ ማለፍ ዋንጫን ዋትፎርድን ስድስት ለዜሮ በመርታት አንስተዋል። ዴቪድ ሲልቫ ና ኬቪን ደብሩይነ አንዳንድ እንዲሁም ጋብሪኤል ጄሱስ ና ራሂም ስተርሊንግ ሁለት ሁለት ጎሎችን አስቆጥረዋል። ድሉን ተከትሎ ማንቸስተር ሲቲ በእንግሊዝ የሀገር ውስጥ ሶስቱንም ዋንጫዎችን ያነሳ የመጀመሪያ የወንዶች ቡድን ሆኗል። ሲቲ ባለፈው የካቲቶር የካራባዋ ዋንጫ አሸናፊ መሆኑ ይታወሳል። ዋትፎርድን ካሸነፉ በኋላ የሲቲው አሰልጣ አሰልጣኝ ፔፕ ጋርዲዮላ ለጋዜጠኞች በሰጠው አስተያየት የምንመዘነው የአውሮፓ ቻምፒየንስ ሊግ በማሸነፋችን እንደሆነ አውቃለሁ የቻምፒየንስ ሊጉን ዋንጫ ካልወሰድን የሶስትዮሽ ዋንጫው በቂ እንዳልሆንም እንረዳለሁ ብሏል። ሆኖም በማንቸስተር ሲቲ ያለው ጥያቄ ይህ ብቻ አይደለም። የክለቡ አስተዳዳሪዎች የአውሮፓ እግር ኳስ ማህበር ያወጣውን የፋይናንስ ጨዋነት ደንብ ተላልፈው በመገኘታቸው ሲቲ ቢያንስ ለአንድ የውድድር ዘመን ከቻምፒየንስ ሊግ ሊታገድ ይችላል ተብሏል። የሲቲ የስራ ኃላፊዎች ግን ምንም አላጠፋንም እያሉ ነው። ሌሎቹም የአውሮፓ ሊጎች ሲጠናቀቁ በ ጀርመን ቡንደስሊጋ ባየር ሚዩኒክ ሻምፒዮን ሆኗል። ባርሴሎና ሻምፒዮን መሆኑ ቀድሞ በታወቀበት የላሊጋ የመጨረሻ ሳምንት ጨዋታዎች ደግሞ ሊዮኔል ሜሲ በውድድር ዘመኑ በሁሉም ውድድሮች ያስቆጠራቸውን ጎሎች ቁጥር 50 ደርሷል። ዩቬንቱስ ሻምፒዮን በሆነበትና ሊጠናቀቅ አንድ ሳምንት በቀረው የጣሊያን ሴሪያ ክርስቲያኖ ሮናልዶ የውድድር ዘመኑ ኮከብ ተብሏል። ዩቬንቱስ ለአምስት ተከታታይ ዓመታት የጣሊያን ሻምፒዮን ካደረጉት አሰልጣኙ ማክስ አሌግሪ ጋር በስምምነት ተለያይቷል። በፈረንሳይ ሊግ ፓሪሰን ጀርመን ቀድሞ ሊጉን በበላይነት ማጠናቀቁን ቢያረጋግጥም ወጣቱ ኪ ኪሊያን እምባፔ የሊጉን ከፍተኛ ጎል አስቆጣሪነትና ኮከብ ተጫዋችነት ክብር ወስዷል። ስፖርት ነበር የተከታተላችሁት። አድማጮቻችን፣ አሁን አፍሪቃ ነክ ርዕሶች የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀሌ ከተማ ባካሄዱት ጋዜጣዊ ጉባኤ ላይ በትግራይና በአጠቃላይ በአገሪቱ ስላለው ሁኔታ ሰፊ መግለጫ መስጠታቸው ይታወሳል። ምክትል ርዕሰ መስተዳድሩ ባነሷቸው ነጥቦች ላይ ሙያዊ አስተያየታቸውን እንዲሰጡን የህግ ምሁሩን ዶክተር መሐሪ ረዳይንና በፖለቲካ ስራ የተሰማሩትን አቶ ግብሩ አስራትን ጋብዘን ባለፉት ሶስት ተከታታይ ፕሮግራሞች ትንታኔዎችን አቅርበዋል። ዶክተር ደብረ ጽዮን በትግራይ ላይ ብዙ መረባረብ ቢኖርም ሰላማችንን ለመጠበቅ በመቻላችን ልንቋቋመው ችለናል ያሉበትም ይገኛል። ትግራይ ውስጥ በጊዜ ብድር ያለመክፈል ችግር እንዳለም አንስተዋል። ለአርሶ አደሮች ከፌዴራል መንግስት ብድር የሚሰጠው በክልል ዋስትና በመሆኑ በጊዜ አልተከፈለም በሚል ፌዴራል መንግስት ለትግራይ ክልል ከሚመድበው በጀት 200 ሚሊዮን ብር ቆርጧል። ገናም እንደሚቀንስ ተናግሯል ማለታቸውን በዘገባው ዶክተር ደብረጽዮን ማለታቸው ተጠቅሷል። ዶክተር መሀሪ መንግስት ራሱ ከቻይና የተበደረውን ብድር መክፈል አቅቶት የክፍያ ማራዘሚያ እየጠየቀ ባለበት ሁኔታ የትግራይ ገበሬ ብድሩን ባለመክፈሉ የክልሉን በጀት መቁረጥ ተገቢ አይደለም ማለታቸው። ዶክተር መሀሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ይህም ተጠቅሷል። አቶ ገብሮ አስራት ደግሞ የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክ አመራር አባል ናቸው። አዳነች ፍስሐ ነች ያወያየቻቸው። ዛሬ የመጨረሻውን ክፍል ነው የምታቀርበው። ትግራይ ውስጥ በአሁኑ ጊዜ ከፍተኛ የሀብት ብክነት እንዳለ ገልጸው በመጪው ክረምት ወቅት ድርቅና ረሃብ ሊኖር እንደሚችል ትንበያ መኖሩን አስገንዝበዋል። ዘለና ሀፍቲ በአግባብ ምጥቃም ቁጠባ ናይ ትግራይ ብፍላይ ብክነት ትግራይ ውስጥ የኢኮኖሚ አጠቃቀምን በሚመለከት በተለይም በአሁኑ ጊዜ ከፍተኛ ብክነት ነው ያለው። ለሰርግ፣ ለተስካር፣ ለክርስትና፣ ለሌላ ነገርና ለመታየት የሚወጣው ሀብትና ገንዘብ ለምን ይባክናል? ሕፃናት የሚማሩበት ክፍል ታቶ ዳስ ውስጥ ከእባቦች ጋር እየተማሩ ነው። ገንዘብ በከንቱ ከማባከን ይልቅ ለልጆች አንዲትም ክፍል ብትሆን በስማቸው እኮ ማሰራት ይችላሉ። መንግሥትም ሕዝብም ያለውን ቆጥቦ መጠቀም ይኖርበታል። አስተሳሰብ መለወጥ ይኖርበታል። በትንባያው መሰረት በመጪው ክረምት ድርቅ ይኖራል፣ መጥፎ ሁኔታ ይጠብቀናል እየተባለ ነው። በትግራይ ብቻ ሳይሆን በመላ አገሪቱ መጥፎ ሁኔታ ይኖራል እየተባለ ነው። ዶክተር መሐሪ፣ ብክባት እንግዲህ ልንታገለው የሚገባ ነገር ነው። እንደ ድሃ ማህበረሰብ የቁጠባ ባህላችን የሚያድግበት ሁኔታ የሚያበረታታ አካሄድ ነው መከተል ያለብን በአገርም ደረጃ በመንግስትም ደረጃ በግል ኑሮ በህብረተሰብም ደረጃ እንደዛ መሆን አለበት። እኔ በእሳቸው ቁጥጥር ያለ እና ውጤታማ ሊሆን የሚችል የሚመስለኝ በመንግስት የስራ ኃላፊዎች አካባቢ፣ በመንግስት መስሪያ ቤቶች አካባቢ ያለ ብክነት፣ በዚህ በኢፈርት ድርጅቶች አካባቢ ያለ ብክነት፣ በዚህ በፓርቲ መዋቅሩ አካባቢ የፓርቲ የስራ ኃላፊዎች ያለ ብክነት ካለ እሱን እሱን እየተከታተሉ መቆጣጠሩ የበለጠ ውጤታማ ይሆናል። አቶ ገብሩ፣ እንግዲህ ዋናው ነገር ይሄ ብክነት የሚሉት ምንድን ነው? የብክነት ምንጭ የኢኮኖሚ ከኢኮኖሚ ውስጥ የትኛዎች ናቸው የብክነት አካባቢዎች ብሎ ማየቱ ተገቢ ይመስለኛል። እንግዲህ ዶክተር መሀሪም የገለጸው አለ። እኔ ይሄ ተስካርና ሰርግ በግለሰብ ደረጃ ገበሬውን እንደሚጎዳ እገነዝባለሁ። ከመጠን በላይ ወጭ ሲያደርግ ግን፣ ይሄ የባህል ጉዳይ ነው፣ ቶሎ ማስቆም የሚቻል አይመስለኝም። እንደተባለው ብክነት መተያየት ያለበት የመንግስት ባጀት በሚገባው ስራ ላይ ይውላል ወይ፣ የኢፈርት ሌሎችም የትእምት ገንዘብ በሚገባ ስራ ላይ ይዋለ ነው፣ ምን ያህሉ ይዘረፋል። ከዚህ ብክነትና ዝርፊያ ወይ ስርቆት የሚለው ነገር መለያየት ያለባቸው ይመስለኛል። ብክነት በራሱ ሀብት የአጠቃቀም ጉዳይ ነው የሚሆነው ይሄ ዝርፊያ ግን የመንግስት ሀብት የሀገር ሀብት ያው የገበሬውም ሀብት ጭምር የሚባክንበት ሁኔታ ነው። ስለዚህ ይሄ ትግራይ ውስጥም እንደ ሌሎች አካባቢዎች በሚሊዮኖች የሚቆጠር ገንዘብ እንደሚባክን እናያለን፣ እንደሚሰረቅም። ዋናው ትኩረት መደረግ ያለበት በዚህ ነው። እንግዲህ በአጠቃላይ ሙስና የሚባል የድርጅቱ ችግር እንደሆነ ከአሁን በፊትም ተገምግሟል። የመንግስቱ ችግር እንደሆነም ተገምግሟል። ዋና የውጊያው አቅጣጫ በዚህ መሆን አለበት። በመጨረሻም ዶክተር ደብረ ጽዮን ከኤርትራ ጋር እንዲኖር ስለሚፈልገው ግንኙነት ዘርዝረዋል። ምስ ኤርትራ ብዝተኣሳሰረ ከልዕለን ዝደሊ ድሌትና እዩ ድሌትና ኩሎም ትፈልጡ። ከኤርትራ ጋር በተያያዘ ላነሳ የምፈልገው ሰላም የምንሻ መሆኑን ነው። ከኤርትራ ጋር ሰላም እንዲመጣ ጥረናል። ሰላም እንዲጠናከርና ዋስትና እንዲኖረው እንፈልጋለን። ያለፉት የጦርነት ዕዳዎች በሥነ ሥርዓቱ እንዲከናወኑ እንፈልጋለን። የሰላም መንፈስ ነው የተጀመረው እንጂ ብዙ ያልተዘጉ አጀንዳዎች አሉ። የአልጀርስ ስምምነትም ሆነ የድንበር እንዲሁም የካሳ ጉዳይ ተንጠልጥለው የቀሩ ነገሮች አሉ። ስለሆነም የራሳችንም ሆነ ሌላ ኃይሎችን አንቀሳቅሰን የሰላሙ ሁኔታ እንዲጠናከር እናደርጋለን። ተንጠልጥሎ ስለ ቀረው ነገር ግን በፈለጉበት ጊዜ በመነሳት ሳይሆን በተቋማዊ በሕጋዊና ሁሉም በሚያውቀው መንገድ ማለቅ ይኖርበታል። ሌላ ችግር ውስጥ መግባት አንፈልግም። በቃን ብለናል። ስለሆነም ጉዳያችንን አጠናቀን ከኤርትራውያን ጋር አብረን ተጋግዘን ለመልማትና ሕይወታችንን መቀየር ነው ፍላጎታችንና ምኞታችን። እሺ ዶክተር መሐሪ እንግዲህ የኤርትራ ጉዳይ ዞሮ ዞሮ የኤርትራና የኢትዮጵያ ጉዳይ የታሪክ አጋጣሚ የሆነ ትግራይ ድንበር ላይ ሆነ እንጂ የሁለት ሀገር ግንኙነት ጉዳይ ነው። በሁለት ሀገር ግንኙነት ደግሞ ባለን ፌዴራላዊ አደረጃጀት ምክንያት በዋናነት የፌዴራል መንግስቱን የሚመለከት ጉዳይ ነው። የፌዴራል መንግስቱ ግን ምን እያደረገ እንደሆነ፣ ምን አይነት ስምምነት እንደተፈራረመ እስካሁን ድረስ የሚታወቅ ነገር የለም። የግንኙነቱም ቢሆን አንዴ ይከፈታል፣ አንዴ ይዘጋል። መሬትም ላይ ግልጽ ያልሆኑ ነገሮች አሉ ሰነድም ላይ ግልጽ ያልሆንልን ነገሮች አሉና እሱ በድንበር ሰፊ ድንበር የምንገናኝ በመሆናችን እኛን የበለጠ ያሳስበናል። አንዳንዴ ከኤርትራም አካባቢ የሚወራው ነገር አስደንጋጭ ነው። ትግራይ ሊወረድ እየተዘጋጀ ነው ይላሉ የሚል መረጃ ነው ከዛ አካባቢ የሚመጣው እና እነዚህ ነገሮች ሁሉ ተጠቃለው ሲታዩ በዛ አካባቢ ትንሽ የሚጎረብጥ ነገር ያለ ነው የሚመስለው ያ በጥንቃቄ መታየት አለበት። በእርግጥ ህዝብ ለህዝብ ግንኙነቱ መስመር መያዝ ይኖርበታል። ስምምነቱ ተመልሶ ወደሚያዳግም የጦርነት ምዕራፍ እንዳይወስደን ግልጽ ማዕቀፍ፣ ግልጽ ህጋዊ ስርዓት ተበጅቶለት መሰራት ያለበት ይመስለናል። ዋናው ፌዴራል መንግስቱ የሚመለከት ይሆናል። በትግራይ በኩል ግን ለህዝቡ ያለን ቀና አመለካከትና ቀና አብረን ምልማ የሚለው አገላለጽ ተገቢ ይመስለኛል። አቶ ገብሩ ከኤርትራ ጋር የሚኖረው ጉዳይ በእግጥ ትግራይና አፋር ድንበር ላይ ስላሉ የመጀመሪያ ገጽ ጥቃ ማሾች እነሱ ሊሆኑ ይችላሉ። ዞሮ ዞሮ ግን የፌዴራል ጉዳይ ነው እንደተባለው። ስለዚህ ችግር ቢኖርም ብቻችን የምንጋፈጠው ጉዳይ አይሆንም። መልካም ነገር ቢኖርም በብቻችን ብቻ ሳይሆን ለሌላውን የምጠፍ ይሆናል። ስለዚህ ከዚህ አንጻር መታየት አለበት የሚል አመለካከት አለን። በአካባቢ ዘላቂ ሰላም እንዲኖር ከተፈለገ ሁለት ነገሮች ታሳቢ መደረግ አለባቸው ይመስለኛል። የኢትዮጵያ ሕዝብ ጥቅም ተላልፎ መሰጠት የለበትም፣ አንድ። ሁለተኛ የኢትዮጵያን ሉዓላዊነት በሚነካ መንገድ መሆን የለበትም፣ ሁለት። እነዚህ መሰረታዊ ነገሮች ይመስለኛል። ከዚህ ውጭ ሰላም የሚባል ነገር የለም። የኢትዮጵያን መሬት ቆርሶ በመስጠት ሰላም ይገኛል ወይ? የኢትዮጵያን ዜጎች ወደ ኤርትራ ሳልፎ ወይ አሁን በኢትዮጵያ ያሉ ዜጎችን እንደ ኢሮብ እና በአዲያዊ ያሉት ሰዎች አፈናቅለው። መሬት ሰጥቶ ሰላም ይገኛል ወይ የሚለው ግን ሰላም አይኖርም። ስለዚህ ሰላም ይገኙ ዘንድ ራሱም የህወሀት አመራር ስራ አስፈጻሚ ሆኖ እያለ የሚያውቀው ነገር የለም። ይሄ ነው የሚያስገርመኝ ነገር እንደሌለ ዜጎች እንደኛ ከውስጥ እንደሌለ ነው ነው እየተናገሩ ያሉት በዚህ መንገድ ሰላም ይመጣል ወይ? ግልጽ የሆኑ ዝርዝር ስምምነቶች የኢትዮጵያን ጥቅምና ሉዓላዊነት በሚያስጠብቅ መንገድ እስካልሄድ ድረስ ለጊዜው ምናልባት በሀይል ተጭኖ ምናምን ሰላም ሊመጣ ይችላል። ግን መሰረቱ ይሄ መሆን አለበት የሁለቱም ጥቅም የሚያራምድ በእኔ እይታ የድንበር ማካለሉ ጉዳይ አቆይተው በሌሎች ሁለቱን አገሮች ሊያስተሳስር በሚችሉ ጉዳዮች ላይ ስምምነት ማድረግ ጠቃሚ ይመስለኛል። እና ያም ቢሆን ግን ዓለም አቀፍ እንቁና ባለው በተረጋገጠ በህግ በተደነገገ እንጂ እንዲሁም እንደ ድሮው ሲፈልጉ ለኢሳያስ በሚዘጉት በሚከፍቱት ስምምነት መሄድ። እሺ እንግዲህ አቶ ገብረ ስርዓት፣ ዶክተር መሓሪ ረዳኤ በሰጣችን ሰፊ ማብራሪያ በጣም እናመሰግናለን። እኛም እናመሰግናለን። አድማጮች፣ የምሽቱ መጨረሻ ቅንብር ጤና ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ ሁለንተናዊና ሁሉን አቀፍ የጤና ሽፋን የተሻለ ጤና ላላት ዓለም፣ የተሻለ ደህንነት ላላት ዓለም፣ የተሻለ ፍትሕ ላላት ዓለም ቁልፍ አካል ነው። ይህንን ያሉት የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ዛሬ በተጀመረው የድርጅቱ ዓመታዊ ጉባኤ መክፈቻ ላይ ነው። የዓለም የጤና ድርጅት አባል ከሆኑ አንድ መቶ ዘጠና አራት ሀገሮች የተላኩ ወደ አራት ሺህ ልዑካን ጄኔቫ ላይ መገናኘታቸውን ሊሳ ሽላይን ከዚያው ዘግባለች። ዋና ዳይሬክተሩ ዶክተር ቴድሮስ የድርጅቱን ያለፈውን ዓመት ስኬቶች ዘርዝረዋል። የአሁኑንና የመጪ ጊዜ ፈተናዎች ያሏቸውንም እክሎችና ስጋቶች አሳይተዋል። ዶክተር ቴድሮስ ለዓለም የጤና ድርጅት ዋና ዳይሬክተርነት ከዓመት በፊት ሲወዳደሩ፣ ዘመቻ ሲያደርጉ ለአጠቃላይ የጤና ሽፋን በዓለም ዙሪያ መዘርጋት በብርቱ ተሟግተዋል። አሁን እርሳቸው የዓለሙ የጤና ድርጅት ዳይሬክተር ሆነው ባለፈው ጊዜ ውስጥ ብሔራዊ የጤና ሥርዓቶች ጉልህ መሻሻል ማስመዝገባቸውን በዛሬው የጉባኤው ንግግራቸው ላይ ተናግረዋል። ግዙፍ የሆኑ መርሃ ግብሮች ኬንያን፣ ደቡብ አፍሪካን፣ ፊሊፒንስን፣ ግብፅና ኤልሳልቫዶርን በመሳሰሉ እጅግ የተለያየ ስብጥር ባላቸው ሀገሮች ውስጥ መዘርጋታቸውንና ሥራ ላይ መዋላቸውን ወይም መታቀዳቸውን ዋና ዳይሬክተሩ አመልክተዋል። ይሁን እንጂ መሰረታዊ የጤና ጥበቃ አገልግሎት የአጠቃላዩ የጤና ስኬትም ይሁን ውድቀት መሠረት መሆኑን ዶክተር ቴድሮስ አስረድተዋል። ጠንካራ የሆነ መሠረታዊ የጤና አገልግሎት የጾታና የስነ ተዋልዶ መብቶችን ጨምሮ የጤና መብትን ለመጠበቅና ከአደጋ ለመከላከልም በግንባር መስመር ላይ የሚቆም ነው። አገሮች ተላላፊ ያልሆኑ ሕመሞችን መከላከል በምርመራ ማግኘትም ሆነ ማከም የሚችሉት ጠንካራ መሠረታዊ የጤና አጠባበቅ አገልግሎት ሲኖራቸው ነው። በየአካባቢው የሚታዩ ተላላፊ በሽታዎች ወረርሽኝ ከመሆናቸው በፊት ማግኘትና መቆጣጠርም የሚቻለው ጠንካራ መሠረታዊ የጤና አገልግሎት ሲኖር ነው። ባለፈው ዓመት ውስጥ ብቻ በዓለም ዙሪያ ተመዝግበዋል ካሏቸው ስኬቶች መካከል የመጀመሪያው ጸረ ወባ ክትባት ማላዊ እና ጋና ውስጥ መጀመሩን ጠቁመዋል። በየዓመቱ ከሦስት መቶ ሺህ በላይ ሴቶችን የሚገድለውን የማኅፀን ጫፍ ካንሰር ለማጥፋት አዲስ መርሃ ግብር መጀመሩን ተናግረዋል። በብዙ ተላላፊ የሆኑና ያልሆኑም በሽታዎች ላይ ዓለም ድል ተቀዳጅታለች ብለዋል። ይሁን እንጂ አሉ ዶክተር ቴድሮስ ገና አሳሳቢና አስጊ የሆኑ ብዙ አደጋዎች አሉ። የኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ አካባቢዎችን እያመሰ ያለውን ኢቦላን አንስተዋል። ክትባትን ጨምሮ ኢቦላን ለመዋጋት የሚያስችሉ የተለያዩ መሣሪያዎችና አሰራሮችን የታጠቅንበት ጊዜ ቢሆንም፣ ብለዋል የደብ ኤችኦ ዳይሬክተር ገዳዩ ቫይረስ ወደ ሌሎች አካባቢዎች ሊዛመት የሚችልበት ሁኔታ ስጋቱን እያጠናከረው ነው። ቫይረስን ብቻ አይደለም እየተዋጋን ያለ ነው፣ የጸጥታውን መደፍረስም ጭምር እንጂ ሁከትንም እየተዋጋነን፣ የመረጃ ውዥንብርንም እየተዋጋነን፣ አለመተማመንንም እየተዋጋነን፣ ወረርሽኙን የፖለቲካ መጠቀሚያ ማድረግንም እየተዋጋነን። በኢቦላ ሕክምና ማዕከላት ላይ ጥቃቶች መሰንዘራቸውንና አንድ ዶክተርን መገደሉን ያስታወሱት ዶክተር ቴድሮስ እነዚያ ሁሉ አደጋዎች እንደተደቀኑ ቢሆንም የዓለም የጤና ድርጅትና ሠራተኞቹ ሥራው እስኪጠናቀቅ በጽናት እንቆማለን ብለዋል። አድማጮች የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድ ናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራማችንን እያቀናበረ አብሮን ያመሸው ንጉሱ ታምሬ ነው። የስርጭት መሐንዲሱ ዙቤር ከዋና አዘጋጇ ከትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን። ነገ ማክሰኞ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። সাকাকাকাকাকে সাকেটাকেেচাকাকাকেছাবি মাকেড্য়াকেরকাকেলাকে.